የአሜሪካ ድምጽ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 11 2015 ዓ.ም ዝግጅታችን ጀመረ። የአፍሪካ ሕብረት በኢትዮጵያ ሰላምን ለማስፈን የሚያደርገውን ጥረት በ ሀያ ሁለት ተስፋን ያጫረ ተግባር ነው ሲሉ የዚህ ዓመቱን የአውሮፓውያን የቆና አቆጣጠር ማጠቃለያን በማስመልከት ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ተናገሩ። ዘርዘር ያለ ዘገባ ይኖረናል። በአንዳንድ የትግራይ ክልል ከተሞች የተወሰነ የባንክ አገልግሎት ተጀመረ። የጀመሩት ለምሳሌ ብርሃን ጀምረዋል። ወጋገን ጀምሯል። አቢሲኒያ ጀምሯል። ክፍት ናቸው ማለት ነው። በሰባት ቀን ጀምሮ ጀምረ እለት ሰባት ማለት ነው። የተላከለ ብር ብቻ ነው ታስወጣው። ብርሃን ባንክ ማስወጣትን ትችላለን። እሱ አካውንት አዎ፣ የግል ባንኮች እንደዛ ይቻላል። ንግድ ባንክ ብቻ ነው የማይቻለው። ካላማጣ ከተማ ያነጋገር ነው አንድ ነዋሪ ነው። የዚህንም ዘገባ ዝርዝር ከዜናው በኋላ በሚኖረው የመጽሔቱ ክፍለ ጊዜ እናስደምጣቸዋለን። ጤና ይስጥልን። የተከበራችሁ አድማጮች እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ምስልና ድምፅ ቅንብሩን ለራዲዮ በቴሌቪዥን እንዲሆን አድርገው የሚያሰናዱልን ግርማ ደገፋው ና ሲሳ አሸናፊ ናቸው። እንዲሁም የዌብ ና ማህበራዊ ድረገጽ ፕሮዲውሰራችን ስመኝሽ የቆየናት ሁላችሁም በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጠይቃችኋለን። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማህሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ትዊተራችንን ሃሽታግ ቪኦኤ አማሪክ ብላችሁ ብትጎበኙ ብትከተሉን መረጃዎቻችንን እናጋራችኋለን። አሁን እስቲ ለምሽቱ ወደ ያዝ ነው ዋና ዋና የዓለም ዜና እንውሰዳችሁ። ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዳው ለይ ነኝ። በኤርትራ ስልጠና ላይ የነበሩ የሶማሊያ ወታደሮች በዚህ ወር ወደ አገራቸው መመለስ እንደሚጀምሩ የአገሪቱ ፕሬዝደንት ትናንት አስታውቀዋል። ለስልጠና ኤርትራ የነበሩት የሶማሊያ ወታደሮች በሰሜን ኢትዮጵያ በነበረው ጦርነት ሳይሳተፉ አይቀርም የሚል ወሬ ለወራት ሲሽከረከር ቆይቷል። አሜሪካ በጉብኝት ላይ የሚገኙት የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ ከአገራቸው ተወላጆች ጋር ባደረጉት ውይይት ከያዝነው የአውሮፓውያኑ ወር መጨረሻ ጀምሮ ወታደሮቹ መመለስ እንደሚጀምሩና በሚቀጥለው ወር ተጠናቅቀው እንደሚገቡ ተናግረዋል። የፕሬዚደንቱ ንግግር በአገራቸው የመንግሥት መገናኛ ብዙሃን ተሰራጭቷል። በምርጫ ዘመቻ ወቅት ወታደሮቹን ወደ አገራቸው ለመመለስ ቃል ገብተው የነበሩት ሼክ መሐመድ ባለፈው ሐምሌ ወደ ኤርትራ በመጓዝ ጎብኝተዋቸው ነበር። በሰራዊቱ ውስጥ ያሉ ልጆቻቸው የት እንዳሉ የማያውቁ ቤተሰቦች ባለፈው ዓመት ተቃውሞ ሲያሰሙ እንደነበር ይታወሳል። በወቅቱ የአገሪቱ ፕሬዝደንት የነበሩትን ሞሐመድ አብዱላሂ መሐመድ ወይም ፎርማ ጆን ሲያስጨንቁ ቀርመዋል። በኤርትራ ያለውን የሰብአዊ ሁኔታ በተመለከተ የተመድ ልዩ ራፖርተር የሆኑት ሞሐመድ አብዱልሰላም ባቢከር የኢትዮጵያን ኃይሎች ለማገዝ የሶማሊያ ወታደሮች ከኤርትራ ወታደሮች ጋር በመሆን ከማሰልጠኛ ካምፖች ወደ ትግራይ ግንባር ተልከዋል የሚሉ ሪፖርቶች መኖራቸውን ባለፈው ሰኔ ጠቁመዋል። መንግስታቸው አምስት ሺህ የሚሆኑ ወታደሮችን ለስልጠና ወደ ኤርትራ መላኩን ፎርማጆ ባለፈው ግንቦት አስታውቀው ነበር። ሥልጠናቸው መጠናቀቁን፣ ነገር ግን የፓርላማና የፕሬዝደንታዊ ምርጫን ላለማስተጓጎል የመመለሳቸውን ጉዳይ እንዳዘገዩት ፎርማጆ በወቅቱ አስታውቀው ነበር። ኢስላሚክ ስቴት ወይም አይኤስ በሚል መጻረ ቃል የሚታወቀውን አክራሪ ቡድን ተቀላቅላቸዋል የተባሉ 17 ግለሰቦች በትሪፖሊ የሚገኝ ፍርድ ቤት በሞት እንዲቀጡ ወስኗል። አቃቤ ህግ እንደሚለው ግለሰቦቹ ግድያና ሌሎች ሰቆቃዎችን ፈጽመዋል፣ የመንግስትንም ሆነ የህብረተሰቡን ሰላም አውከዋል፣ በትጥቅ የታገዘ ሁከትም ፈጽመዋል ብሏል። አቃቤ ህግ ሁለት ሌሎች ሰዎች በዕድሜ ልክ ሥራ ሲቀጡ 14 የሚሆኑ ደግሞ በተለያየ የእስራት ጊዜ ተቀጥተዋል። ተከሳሾቹ 53 ሰዎች መግደላቸውን፣ ሕንፃዎችን ማውደማቸውን እንዲሁም በርካታ ሰዎች እንዲሰወሩ ማድረጋቸው ተነግሯል። በሞት የተቀጡት ግለሰቦች ዜግነት ይፋ አልሆነም ሲል ኤኤፍፒ በዘገባው አመልክቷል። ከ11 ዓመታት በፊት የረጅም ዘመን መሪ የነበሩት መዋመድ ጋዳፊ በአመጽ ከስልጣን ተወግደው ከተገደሉ በኋላ አይሲስን ጨምሮ በርካታ ቡድኖች በሚያደርጉት ግጭት ሳቢያ ሊቢያ ትርምስ ውስጥ ትገኛለች። ከ ከ12 ዓመታት በፊት የሞት ቅጣት እንዲቀር የተመድ አጠቃላይ ጉባኤ ውሳኔ ሲያሳልፍ፣ ሊቢያ የተቃውሞ ድምጿን አስመዝግባለች። ምን ያህል የሞት ቅጣት እንደምትፈጽም ግን በይፋ አታስታውቅም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በጀርመን የሚገኝ ፍርድ ቤት አንዲት የ97 ዓመት ሴት በአንድ የናዚ ማጎሪያ ስፍራ ለተጨፈጨፉና ከ10 ሺህ በላይ ሰዎች ሕይወት መጥፋት ላደረጉት ተሳትፎ በአመክሮ የሚታይ የሁለት ዓመት የእስር ቅጣት አስተላልፏል። ኢርምጋርድ ፉርችነር የተባሉት ሴት በሁለተኛው የዓለም ጦርነት ወቅት በስተቶፍ ናዚ ማጎሪያ ካምፕ ጸሐፊ ነበሩ የካምፑ ኃላፊዎች ከእንደ አውሮፓውያን አቆጣጠር 1943 እስከ 1945 ዓ.ም ለፈጸሙት ጭፍጨፋ ተባባሪ ነበሩ በሚል ተከሰው ነበር። የመከላከያ ጠበቆቻቸው ከሳሽ ግለሰቧ ግድያው ይከናወን እንደነበር ማወቃቸውን በማያጠራጥር መንገድ አላረጋገጡም ሲሉ ተሟግተዋል። ግለሰቧ በፍርድ ቤቱ የመጨረሻ ቀን ይቅርታ ጠይቀው በካምፑ በመገኘታቸውም መጸጠታቸውን ተናግረዋል። አሁን ፖላንድ ተብላ በምትጠራው አገር በነበረ ካምፕ ውስጥ ስልሳ አምስት ሺህ ሰዎች ተገድለዋል። የፍርድ ሂደቱ በጀርመን ሁለተኛ የዓለም ጦርነትን በተመለከተ ከሚደረጉት የፍርድ ቤት ክሶች ከመጨረሻዎቹ አንዱ ነው ተብሏል። ዩናይትድ ስቴትስ ኒውክለር የመሸከም አቅም ያላቸውን ቢ 52 ቦምብ ጣይ ጀቶቿን ዛሬ በደቡብ ኮሪያ አቅራቢያ ለልምምድ አብረራለች። ይህም ከሰሜን ኮሪያ ሊመጣ የሚችልን ስጋት የመመከት አቅሟን ለማሳየት ነው ተብሏል። በተጨማሪም ኤፍ 22 የተባሉትን ስቲልዝ ተዋጊ ጀቶችንም ማብረሯ ተሰምቷል። ደቡብ ኮሪያ በበኩሏ ኤፍ 35ኤ እና ኤፍ 15 ከ የተሰኙ ተዋጊ ጄቶቿን በልምምዱ ማሳተፏን የአገሪቱ መከላከያ ሚኒስቴር አስታውቋል። ልምምዱን ያደረጉት በዚህ ዓመት ከፍተኛ ቁጥር ያለው የሚሳኤል ሙከራ አላደረገችውና በአሜሪካና ደቡብ ኮሪያ ላይ ዛቸዋ እየጨመረ ለመጣው ሰሜን ኮሪያ ጡንቻቸውን ለማሳየት ነው ተብሏል። ሁለቱ ሀገሮች ወታደራዊ ልምምዳቸውን ለማጠናከርና በአሜሪካ በኩል የሚቀርቡትን የመሳሪያና ጄቶችን ቁጥር ለመጨመር እንዲሁም አሜሪካ ደቡብ ኮሪያን ለመከላከል የገባቸውን ቃል በተግባር እንድታጠናከር ባለፈው ወር ተስማምተው ነበር። የደቡብ ኮሪያው የመከላከያ ሚኒስቴር ያንን ስምምነት በመጥቀስ ለሰሜን ኮሪያ የኒውክሌርና የሚሳይል ዛቻ መልስ ለመስጠት ሁለቱ አጋሮች የመከላከያ ብቃታቸውን ማሳየታቸውን ይቀጥላሉ ሲል በመግለጫው ማስታወቁን የቪኦኤው ዊሊያም ጋሎ ከሶል ዘግቧል። ሰሜን ኮሪያ መካከለኛ ርቀት ያላቸውን ሁለት ባሊስቲክ ሚሳይሎች ከቀናት በፊት አስወንጭፋለች። የመጀመሪያውን የስለላ ሳተላይት ለመላክ ወሳኝና የመጨረሻ ሙከራ ነው ብላለች። በእንግሊዝ የሚገኙ ነርሶች በሳምንት ውስጥ ለሁለተኛ ጊዜ የሥራ ማቆም አድማ አድርገዋል። እየጨመረ የመጣውን የኑሮ ውድነት ለመቋቋም ደሞዝ እንዲስተካከልላቸው በመጠየቅ የተመታ አድማ መሆኑ ተነግሯል። የሮያል ኮሌጅ ነርሶች ማኅበር አንድ መቶ ሺህ ነርሶች አድማውን እንደተቀላቀሉ አስታውቆ መንግሥት በ48 ሰዓት ውስጥ መልስ የማይሰጥ ከሆነ በሚቀጥለው ወር ሌላ አድማ እንደሚጠራ አስጠንቅቋል። የሰራተኛ ማህበሩ ከዋጋ ግሽበቱ አምስት በመቶ ከፍ ያለ ጭማሪ ቢጠይቅም መንግስት ያንን ማድረግ እንደማይችል አስታውቋል። የነርሶቹ አድማ የተደረገው በሌሎች የሥራ መስኮች ያሉ ሠራተኞችም ከደሞዝ ጭማሪ ጋር በተገናኘ እርምጃ ለመውሰድ በሚዘጋጁበት ወቅት ነው። የአምቡላንስ፣ የባቡር እና የፓስፖርት ቢሮ ሠራተኞች የስራ ማቆም አድማ መጥራታቸው ታውቋል። በመጨረሻም አድማጮች፣ በቀጣር በተካሄደው የዓለም ዋንጫ አሸናፊ የሆነው የአርጀንቲና ቡድን ዛሬ ቦነስ አይረስ ሲደርስ ደማቅ አቀባበል ጠብቆታል። የቡድኑ አምበል እና ኮከብ ተጫዋች ሊዮኔል ሜሲ ዋንጫውን ከፍ አድርጎ ከአውሮፕላኑ ብቅ ሲል የቡድኑ ደጋፊዎች ደስታ ወደር አልነበረውም። በዓለም ዋንጫ የዘጠና ሁለት ዓመታት ታሪክ ከማይረሱ ውድድሮች አንዱ ተደርጎ በተቆጠረው የዘንድሮ የዓለም ዋንጫ አርጀንቲና ፈረንሳይን አራት ለሁለት በሆነ የፍጹም ቅጣት ምት ማሸነፏ ይታወቃል። ጨዋታው ከተጨማሪ ሰዓት በኋላም ሶስት እኩል ተጠናቆ ነበር። በጨዋታው ሜሲ ሁለት ጎሎችን ሲያስቆጥር የሜሲ ወራሽ ተደርጎ የሚቆጠረው የፈረንሳይ አጥቂ ኪሊያን እምባፔ ሶስት ግቦችን በማስቆጠር ሀትሪክ ሰርቷል። ይህ በእንዲህ እንዳለ ሜሲ ዋንጫውን ይዞ ከቡድኑ አባላት ጋር የተነሳውን ፎቶ በኢንስታግራም ካጋራ በኋላ በማህበራዊ ሚዲያ መድረኩ ታሪክ ከፍተኛ ተወዳጅነት ያገኘ ፎቶ ሆኖ ተመዝግቧል። 62.5 ሚሊዮን ተጠቃሚዎች በማህበራዊ ሚዲያው ቋንቋ ላይክ አድርገውታል። የዓለም ሻምፒዮኖች ብሏል ሜሲ። ከፎቶው ጋር ባያይዘው መልእክቱ ይህን ወቅት ሁሌም ያልመው እንደነበርና አሁንም ገና እውነት እንደማይመስለው ጨምሮ ገልጿል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠናቋል። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድታመሹ ይጋብዛለሁ። መልካም ምሽት። እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ2225 ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ፋሳሳ 11 2015 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት ወደፊቷ ኢትዮጵያ ዲያስፖራ ያለው ሳቤ ምንድን ነው? ዲያስፖራ ምን ሀሳብ አለው የሚለው እንግዲህ እንደ የቡድኑ ነው። ብዙ ቡድን ስላለ ማለት ነው። ከብሔር እሳቤ መሻገር መቻል አለብን፣ ነው ፔናችን አንዳችን በአንዳችን መረዳዳት ከቻል እና ለእንደዚህ አይነት ስምምነቶች እድል የምንሰጥ ከሆነ መፍትሄ ማምጣት እንችላለን። ነው ኢትዮጵያ የሰላም መንገዶች በሚል ርዕስ በአሜሪካ ድምጽ ዋሽንግተን ዲሲ የተሰናዳ የፓናል ውይይት ነበር። ከዛ መድረክ ላይ የተቀነጨ በትላንት ክፍል አንዱን አሰምተናችኋል። ዛሬ ክፍል ሁለት በሁለተኛው አጋማሽ ይዘናል ከሱ ቀንጨብ ያደረግነውን ነው ያስደመጥ ናቸው። ተከታተሉት። ዝግጅቶቻችንን ከራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለዕለቱ ወደያዝነው የመጀመሪያ ቅንብር እንለፍ። በመጀመሪያው ዘገባችን በመግቢያችን ላይ እንዳስተዋወቅ ነው የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉተሬሽ የፈረንጆቹን ዓመት ወይም የአውሮፓውያኑን ዓመት መጠናቀቅን አስመልክተው ባደረጉት ንግግር የሰሜን ኢትዮጵያው ጦርነት በዓመቱ ተስፋ አስቆራጭ ከነበሩ የዓለም ፈተናዎች መካከል አንዱ መሆኑን አስታውሰዋል። ሆኖም በአሁኑ ወቅት የሰላም ስምምነት በመተግበር ላይ በመሆኑ ከአለም ፈተናዎች ጥቂቶቹን ለመፍታት የሚደረገው ጥረት አንዱ ተስፋ ነው ብለውታል። ይህንንም እንደ ጂኦፖለቲካዊ ክፍፍሎች ለአለም አቀፍ ችግሮች መፍትሄ የመስጠት ሂደት እየተፈታተኑ መሆኑን ጠቅሰዋል። ኬኔዲ አባተ የዚህን መግለጫ ዝርዝር እንደሚከተለው ይዞታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የጎርጎሮሳውያኑን 2022 ማጠቃለያ ምክንያት በማድረግ ባደረጉት ንግግር አለማችን በአመቱ በርካታ ፈተናዎችን መጋፈጧን አንስተዋል። ብዙዎቹ ተስፋ አስቆራጭ እንደነበሩ ከገለጿቸው ከእነዚህ ፈተናዎች መካከል የሰሜን ኢትዮጵያው ግጭት አንዱ መሆኑን የተናገሩት ዋና ጸሐፊው፣ ሆኖም የአፍሪካ ህብረት በኢትዮጵያ ሰላም ለማስፈን የሚያደርገው ጥረት ተስፋን ያጫረ ነው ብለዋል። ግጭት ማቆሙና የሰላም ስምምነቱ በትግበራ ላይ ናቸው በሰሜናዊው የሀገሪቱ ክፍል የእርዳታ አቅርቦቶችም እየጨመሩ ነው ሲሉም ለጋዜጠኞች ተናግረዋል። ባለፈው ነሐሴ ወር ዳግም አገርሽቶ የነበረው የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት የጥቅምት ወር አጋማሽ ላይ የኢትዮጵያ ሁኔታ ከቁጥጥር ውጭ እየሆነ ነው ሲሉ ጉተሬጅ መናገራቸው ይታወሳል። በዚሁ ንግግራቸው ላይ በኢትዮጵያ ያለው ማህበረሰባዊ መዋቅር እየተበጣጠሰ ነው፣ ሰላማዊ ዜጎች አሰቃቂ ዋጋ እየከፈሉ ነው ማለታቸውም አይዘነጋም። ይህ ንግግራቸው ታዲያ የኢትዮጵያ መንግስትን አስቆጥቶ ነበር። በመንግስት ቱ ድርጅት የኢትዮጵያ ቋሚ ተወካይ አምባሳደር ታያጽ ቀስላሴ በወቅቱ በሰጡት ምላሽ የዋና ጸሐፊውን ንግግር ያልተገባና የተጋነነ ሲሉ መተቸታቸው ይታወቃል። ኋላ ላይ በደቡብ አፍሪካ የተደረሰውን የሰላም ስምምነት ያደነቁት ጉተሬዥ ከሶስት ሳምንታት በፊት አዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካደረጉ በኋላ ህዳር 22 ለጋዜጠኞች መግለጫ ሲሰጡ የተባበሩት መንግስታት ግጭት የማቆም ስምምነት ላይ እንዲደረስ ያደረገውን በአፍሪካ ህብረት የሚመራውን የሽምግልና ሂደት ሙሉ በሙሉ ይደግፋል። ትግበራው ስኬታማ እንዲሆን የአፍሪካ ህብረትንና የስምምነቱን ፓርቲዎች መደገፋችንንም እንቀጥላለን ማለታቸውን መዘገባችን ይታወሳል። ዋና ጸሐፊው በዚሁ መግለጫቸው የኢትዮጵያ ጦርነት ከዩክሬኑ ይልቅ የከፋ መሆኑንም ተናግረዋል። ከሁለትና ከሶስት ወራት በፊት በድርድር ስምምነት ላይ ይደረሳል ብሎ ማሰብ ፈጽሞ የማይቻል ነበር ሲሉም ስምምነቱ ያልተጠበቀ እንደነበር ገልጸዋል። አሁን የተፈጠረውን የሰላም እድል በመጠቀም በጦርነት ለተጎዱ አካባቢዎች አስፈላጊውን ሰብአዊ ድጋፍ ለማድረግ ተመድና አጋሮቹ አቅማቸውን በማሳደግ እየሰሩ ነው ሲሉም መናገራቸው የሚታወስ ነው። የተባበሩት መንግሥታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ኢትዮጵያን በሚመለከት ከጥቂት ቀናት በፊት ሐሙስ ታኅሳስ 6 2015 ዓ የሚያወጣው የሁኔታ ሪፖርት ከሰላም ስምምነቱ በኋላ ወደ ትግራይ ክልል የሚደርሰው የሰብአዊ ድጋፍ አቅርቦት መሻሻሉን ቀጥሏል ብሏል። የምግብና ምግብ ነክ ያልሆኑ የእርዳታ አቅርቦቶች በአፋርና በአማራ ክልሎች በኩል ባሉ በአራት ኮሪደሮች ወደ ትግራይ ክልል እየተጓጓዘ መሆኑንም ነው የገለጸው። ከህዳር 6 እስከ 29 ባለው ጊዜ ውስጥ የኢትዮጵያ መንግስትና ግብረሰናይ አጋሮች ከ63800 ሜትሪክ ቶን በላይ ምግብና ከ400 ሜትሪክ ቶን በላይ ምግብ ነክ ያልሆኑ ድጋፎች ሰዎችን የጫኑ ከ1600 በላይ የጭነት መኪኖችን መላካቸውን እንዲሁም የአየር አገልግሎትም መቀጠሉን ጠቅሷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም በአራት ኮሪደሮች እርዳታ እየቀረበ መሆኑን እሁድ እለት ተናግረዋል። ዶክተር ደብረጽዮን በህገወጥ ምርጫ የተቋቋመ ነው በሚል የፌዴራሉ መንግስት እውቅና ላልሰጠው የክልሉ ምክር ቤት እሁድ ታህሳስ 9 2015 ዓ.ም ባደረጉት ንግግር ለሰላም ስምምነቱ ተግባራዊነት በእነርሱ በኩል ኃላፊነታቸውን እየተወጡ መሆናቸውን ገልጸው ተብለው የፌዴራሉ መንግስት ግን ጉድለቶች እንዳሉበት አብራርተዋል። ለዚህ ክስ ከፌዴራሉ መንግስት በኩል እስካሁን በይፋ ምላሽ አልተሰጠም። ያም ሆኖ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በትናንቱ መግለጫቸው ከዓለማችን አስከፊ ግጭቶች መካከል አንዱ ያሉትን የሰሜን ኢትዮጵያ ግጭት 2022 ከመጠናቀቁ በፊት በሰላም ለመቋጨት የተደረጉ ጥረቶችን ተስፋ ሰጭ ብለዋል። ከጦርነቶችና ከግጭቶች ባሻገር የቀጠለው የአየር ንብረት ለውጥ የኮቪድ-19ና ከነዚ ዚሁ ጋር ተያይዞ የሚፈጠሩ የኑሮ ውድነት በድሀ ሀገራት የድህነት ስር መስደድ በ2022 ዓለም ከተጋፈጠቻቸው ፈተናዎች መካከል እንደሆኑ በአጽንኦት ገልጸዋል። ጂኦ ፖለቲካዊ ክፍፍሎች ደግሞ ዓለም አቀፍ ችግሮችን ለመፍታት የሚደረጉ ጥረቶችን ከምንጊዜውም በላይ አክብደዋል ያሉት ጉተሬዥ ለእነዚህ ችግሮች ፍጹም የሆኑ መፍትሄዎች ባይኖሩም ነገር ግን በሰዎች ሕይወት ላይ ትርጉም ያለው ለውጥ የሚያመጡ ተግባራዊ የመፍትሄ እርምጃዎች ዛሬውኑ መጀመር አለባቸው ሲሉ ተሳስበዋል ። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛው ቋንቋ የማክሰኞ ምሽት የራዲዮ በቴሌቪዥን ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በአንዳንድ የትግራይ ክልል ከተሞች የተወሰነ የባንክ አገልግሎት መጀመሩ ታውቋል። በሽረ አላማጣና በኮረም ከተሞች የተወሰኑ የባንክ አገልግሎቶች መጀመራቸውን የኢትዮጵያ ንግድ ባንክ አስታውቋል። አንዳንድ የግል ባንኮችን በተመሳሳይ በእነዚህ ከተሞች የተወሰነ የባንክ አገልግሎት መስጠት እንደጀመሩም ተነግሯል። በከተሞቹ የተጀመረው የባንክ አገልግሎት ከሌላ አካባቢ የተላከን ገንዘብ መቀበልና ብር ማስገንባት ወይም ወደ ባንኮቹ ማስቀመጥ እንደሆነም በአካባቢው ካነጋገርናቸው ነዋሪዎች ያገኘነው መረጃ ያመለክታል። ቅርንጫፍና ባንኮቹ ሙሉ አገልግሎት የማይሰጡበት ምክንያት መረጃ ለማስተላለፍ የሚያስችል ኢንተርኔት በሙሉ ሁኔታ ወይም በተሟላ ሁኔታ ስለሌለና የገንዘብ እጥረትም ስላለባቸው እንደሆነ አንድ የባንክ ባለሙያ የሰጡን መረጃ ያመለክታል። ገብረ ሚካኤል ገብረ መድን ያጠናቀረው ዘገባ ነው፣ እንደሚከተለው ይቀርባል። የኢትዮጵያ ንግድ ባንክ በሰሜን ኢትዮጵያ በነበረው አለመረጋጋት ምክንያት አቋርጦት የነበረውን የባንክ አገልግሎት በቅርቡ የተደረገውን የሰላም ስምምነት ተከትሎ በትናንትናው ዕለት በሽረ በአላማጣና በኮረም ከተሞች ማስጀመሩን በድረ ገጹ አስታውቋል። ባንኩ ያስጀመረው አገልግሎትም ከውጭ ሀገርና ከሀገር ውስጥ የሚላክ ገንዘብ መቀበልና ገንዘብ ማስቀመጥ እንደሆነ ገልጿል። በቀጣይም ሁኔታዎች እንደፈቀዱ በሁሉም ቅርንጫፎቹ አገልግሎቱን በስፋት እንደሚያስጀምር አመልክቷል። በዚህ ጉዳይ ዙሪያ ከኢትዮጵያ ንግድ ባንክ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በተባሉት ከተሞች የተወሰኑ የባንክ አገልግሎቶች መጀመራቸውን የአሜሪካ ድምፅ ከነዋሪዎች አረጋግጧል። ማንነቱ እንዳይገለጽ የጠየቀን አንድ የሽረ ከተማ ነዋሪ የኢትዮጵያ ንግድ ባንክ የሐዋላ አገልግሎት እየሰጠ መሆኑን ተናግረዋል። በቅርንጫፍ ባንኩ በር ላይም ከሀገር ውስጥና ከውጭ ሀገራት የተላከ ገንዘብን መቀበልና ወደ ባንክ ገንዘብ ማስገባት እንደሚቻል የሚገልጽ ማስታወቂያ ተለጥፎ ማየቱን ገልጾልናል። ከባንክ ገንዘብ ወጪ ማድረግና በባንክ ገንዘብ ማዘዋወር ግን እንደማይቻል ተነግሮኛል ብለዋል። ከአላማጣ ከተማ ያነጋገርነው አንድ ነዋሪም የኢትዮጵያ ንግድ ባንክና የብርሃን ባንክ አገልግሎት እየሰጡ መሆናቸውን ገልጾ አገልግሎቱ ግን ውስን መሆኑን ተናግረዋል። የጀመሩት ለምሳሌ ብርሃን ጀምረዋል፣ ወጋገን ጀምረዋል፣ አቢሲኒያ ጀምረዋል ክፍት ናቸው ማለት ነው። በሰባት ቀን ጀምሮ ጀምረው እለት ሰባት ማለት ነው። ምን አይነት አገልግሎት እንደሚሰጥ ውስጥ ጠይቀሃል? የተላከል ብር ብቻ ነው የምታስወጣው። ብርሃን ባንክ ማስወጣትም ትችላለን። እሱ ከአካውንት አዎ። የግል ባንኮች እንደዛ ይቻላል። ንግድ ባንክ ብቻ ነው ማይቻለ ንግድ ባንክ ላይ ያለው ምንድን ነው? ንግድ ባንክ ላይ ያለው ከበኋላ የተላከል በቃ፣ በስም የተላከል ብር ማስወጣት ትችላለ። ከአካውንት ግን አይቻለም። እና ከአካውንት ወደ አካውንት ትራንስፈርም አይቻለም። የተላከል ብር ግን ማስወጣት ትችላለን። ማንነታቸው እንዳይገለጽ የጠየቁን አንድ የባንክ ባለሙያ ባንኮቹ የተሟላ አገልግሎት የማይሰጡበትን ምክንያት አብራርተዋል። ከምክንያቶቹ አንዱ በባንኮቹ ውስጥ ገንዘብ የሌለ መሆኑ ነው። ባንኮቹ ካሽ የላቸውም ባዶ ናቸው ብለዋል። ከሌሎች በተቀማጭ መልክ የሰበሰቡትን ነው በትንሹ ወጪ ማድረግ የሚችሉት ሲሉም ተናግረዋል። ባንኮቹ ብር የሚያገኙት ከአዲስ አበባ መሆኑን ገልጸው ይህ ደግሞ የሚሆነው የመቀለ ከተማ ሲከፈት እንደሆነ ጠቁመዋል። በአካባቢዎቹ የኢንተርኔት አገልግሎት አለመኖርም ሌላው ምክንያት ነው ያሉት ባለሙያው፣ የባንክ አገልግሎት ከኢንሹራንስና ከደህንነት ዋስትና ጋር የሚያያዝ እንደሆነም ገልጿል። ባንኮቹ ያለፈው ሂሳባቸውን ኦዲት አለማድረጋቸውም እንዲሁ እንደ ምክንያት ይገለጻል ብለዋል። ቅርንጫፍ ባንኮቹ የተሟላ አገልግሎት ለመጀመር የብሔራዊ ባንክን የመጨረሻ የኦዲት ሪፖርት ይጠብቃሉ ሲሉም ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ወደ ተከታዩ ዘገባችን እንውሰዳችሁ። መቀመጫውን በሊቢያ ዋና ከተማ ትሪፖሊ ያደረገውና በተሰናባችሁ ጠቅላይ ሚኒስትር አብዱልሐሚድ ዲ በየ ቤህ የሚመራው የብሔራዊ አንድነት መንግስት ግብጽ ባለፈው ሳምንት ከሊቢያ ጋር የሚያዋስናትን የባህር ድንበር ለመከላከል መወሰኗን ተቃውሟል። ቱርክ ሁለቱም ወገኖች ለድርድር እንዲቀመጡና እንዲስማሙ እየወተወተች ነው። ግብፅና ግሪክ በአንድ በኩል፣ ሊቢያና ቱርክ በሌላ በኩል የሚገናኙበት የቀጠናው ኃይሎች ፉክክር ውስጥ ገብተዋል። ይህን ፉክክር በሚያደርጉበት ወቅትም ግብጽ በተናጥል የወሰነችው ውሳኔ የባህር ጠረፍ ላይ የሚገኙ የጋዝ ክምችት ባለቤቶች ላይ ተጽዕኖ ሊፈጥር ይችላል በሚል ተሰግቷል። ኤድዋርድ ደራኒያ ከካይሮ ያደረሰን ዘገባ ነው። ስመንሽ የቆየ እንደሚከተለው ታቀርበዋለች። በኢኮኖሚ ፍላጎቶች ምክንያት ግብፅ በተናጠል ከሊቢያ ጋር የምትጋራውን የባህር አዋሳኝ ድንበር ባለፈው ሳምንት ለመከለል መወሰኗ ሰፊ የባህር ውስጥ የተፈጥሮ ጋዝ ሀብቶችንና በግብፅና ሊቢያ የባህር ዳርቻዎች ውሃ ውስጥ ሰርስሮ የማውጣት መብት በቀጠና መንግስታት መካከል መወነጃጀል አስነስቷል። የግብፅ ፕሬዝዳንት አብደልፈታህ አልሲሲ ሀገራቸው ከሊቢያ ጋር የምትጋራውን የባህር ድንበር ማካለል መወሰናቸው በፓርላማው ከሚደገፈው የሊቢያ ተቀናቃኝ መንግስት ጠቅላይ ሚኒስትር በተጨማሪ መቀመጫውን በሊቢያ ዋና ከተማ ትሪፖሊ ያደረገው የብሔራዊ አንድነት መንግስት የውጭ ጉዳይ ሚኒስትር ተቃውሞ ገጥሞታል። የአንድነት መንግስቱ አጋር የሆነችው ቱርክ ግጭቱን ለመፍታት ሁለቱም ሀገራት በባህር ዳር ስምምነት ዙሪያ እንዲደራደሩ እሁድ ዕለት ጥሪ ማቅረቧ ተዘግቧል። የግብጽ የፖለቲካና የሶሲዮሎጂ ባለሙያ የሆኑት ሳይድ ሳዴቅ ለአሜሪካ ድምጽ እንደተናገሩት ግብጽ ድንበሯን በማካለል ትክክለኛ ውሳኔ መወሰኗ ግልጽ ባይሆንም አስፈላጊ የኢኮኖሚ ፍላጎቶች ትልቅ ሚና እንዳላቸውና ካይሮ ሊቢያ እንደገና የተረጋጋች ሀገር እስክትሆን መጠበቅ እንደማትችል ገልጸዋል። ሊቢያ ከቀድሞ መሪ ሙዓመር ጋዳፊ ውድቀት ወዲህ በጣም የተከፋፈለች አገር መሆኗን እና መቼ ምርጫ እንደሚካሄድና መቼ መረጋጋት እንደሚኖር ስምምነት ያለመኖሩ ከግምት ውስጥ በማስገባት አሁን ሁሉም ሀገሮች የየራሳቸውን ጥቅም ማስጠበቅ ያለባቸው ይመስለኛል። ሌሎች ያሉበትን ሁኔታ እስኪያስተካክሉ ድረስ ግብፅ የራሷን የተፈጥሮ ሀብቶች አለመጠቀም አትችልም። በሊቢያ እንደ አውሮፓውያን አቆጣጠር በታህሳስ 2021 ሊካሄድ ታቅዶ የነበረው ፕሬዚዳንታዊ ምርጫ ላልተወሰነ ጊዜ እንዲራዘም በመደረጉ በተቀናቃኝ ሊቢያኖችና ዓለም አቀፍ ፓርቲዎች በሚደገፉ ሁለት መንግስታት ሀገሪቱ የፖለቲካ ውጥንቀጥ ውስጥ ወድቃለች። በፓሪስ ዩኒቨርሲቲ የፖለቲካ መምህር የሆኑት ካታር አቡዲያብ ለአሜሪካ ድምፅ እንደተናገሩት በምስራቅ ሜዲትራኒያን ውስጥ የሚገኘው ሰፊ የባህር ውስጥ ጋዝ ሀብቶች ግብፅን መቀመጫውን ትሪፖሊ ካደረገው የሊቢያ መንግስትና ድጋፍ ከምትሰጠው ቱርክ ጋር ግጭት ውስጥ እንድትገባ አድርጓታል። ምንም እንኳ ቱርክ ለሙስሊም ወንድማማቾች ቡድን በምታደርገው ድጋፍ ከአንካራ ጋር የቀጠለ የፖለቲካ ግጭት ቢኖራትም፣ ቱርክ ድጋፍ የምትሰጠው በአብዱል ሀሚድ ደቤህ የሚመራ የትሪፖሊ የሊቢያ መንግስት የባህር ጉዳይን በግብጽ ላይ እንደማነቆ እየተጠቀመበት ቢሆንም እና ለመንግስቱን እውቅና ባትሰጠውም፣ ግብፅ ቱርክን ላለማስቆጣት ለአመታት ስትጠነቀቅ ቆይታለች። አቡዲያብ አክለው ግብፅና ቱርክ በሊቢያ ላይ ከፍተኛ ኢኮኖሚያዊና ስልታዊ ፍላጎት ያላቸው እንደመሆኑ በቀጣዩ ዓመት በሁለቱ ሀገራት መካከል ድርድሮች ተጠናክረው ሊቀጥሉ ይችላሉ ሲሉ ይከራከራሉ። አትላንቲክ ካውንስል በተሰኘው ተቋም መቀመጫቸው በዋሽንግተን ዲሲ የሆነው የፖለቲካና ኃይል ተንታኝ ፓውል ሱሊቫን በምስራቅ ሜዲትራኒያን ያለውን ከፍተኛ የሆነ የተፈጥሮ ጋዝ ክምችት ከግምት ውስጥ በማስገባት በቀጠናው ያሉ ሁሉም ሀገሮች የይገባኛል ጥያቄ እያነሱ በመሆኑ የሆነ አይነት አጠቃላይ ስምምነት ላይ እስከሚደረስ ድረስ ውጥረት እየጨመረ መሄዱ የማይቀር ነው ሲሉ አጽንኦት ሰጥተው ተናግረዋል። ወደ ተከታዩና ለመጽሔት ክፍለ ጊዜ ወደ ያዝ ነው የመጨረሻ ዘገባችን ነው የምናልፈው። እዚህ ዩናይትድ ስቴትስ ነው የሚያቆየን ዘገባው። ትራምፕ በምክር ቤት ላይ ከተፈጸሙ ጥቃት ጋር በተያያዘ አራት የወንጀል ክሶች እንዲቀርብባቸው ተጠየቀ። የዩናይትድ ስቴትስ ምክር ቤት በሀገሪቱ ታሪክ ለመጀመሪያ ጊዜ የቀድሞ ፕሬዚዳንት በወንጀል እንዲከሰሱ ሲጠይቅ ነው። እንደ አውሮፓውያን የዘመን አቆጣጠር ጥር 6 2021 ዓ ም በዩናይትድ ስቴትስ ምክር ቤት ላይ የተፈጸመውን ጥቃት የሚመረምረው ኮሚቴ በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ አመፁን ያካሄዱትን መርዳት ጨምሮ የወንጀል ክሶች እንዲመሰረትባቸው ጠይቋል። የቪኦኤ የምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን ያጠናቀረችው ነው። ቆንጅታየ እንደሚቀጥለው ታቀርበዋለች። የጥር ስድስቱን አመፅ በሚመለከት ለአንድ አመት ተኩል ሲካሄድ የቆየው ምክር ቤታዊ ምርመራ ትናንት ሰኞ ተጠናቋል። አስር ይፋ የምርመራ ችሎቶች የተካሄዱ ሲሆን ከአንድ ሺህ በላይ ምስክሮች ለኮሚቴው ቃላቸውን ሰጥተዋል። የመርማሪ ኮሚቴው ሰብሳቢ ዲሞክራቱ የምክር ቤት ተወካይ ቤኒ ቶምሰን እንደ ሀገር የሕግና የዲሞክራሲ አገር ሆነን እንድንቀጥል ከፈለግን እንዲህ ያለው ድርጊት ፈጽሞ ሊደገም አይችልም። ሰባት ዲሞክራቶች እና ሁለት ሪፐብሊካን አባላት ያሉት ኮሚቴ ምርመራውን ሲያጠናቅቅ በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ በጥር ስድስቱ አመፅ በነበራቸው ሚና ምክንያት ክሶች እንዲቀርቡባቸው በሀገሪቱ ታሪክ የመጀመሪያ የሆነ ጥያቄ በማቅረብ ነበር። ሪፐብሊካኗ የኮሚቴው አባል ሊዝ ቼኒ እንዲህ ብለዋል። የአሜሪካ ፕሬዚደንት ህገ መንግስታዊ ግዴታቸውን አክብረው በሰላማዊ መንገድ ስልጣን ለተተኪያቸው ለማስረከብ እምቢ ያሉበት ጊዜ ቢኖር ጥር 6 2021 ዓመተ ምሕረት የመጀመሪያ ነው። ኮሚቴው ራሱ ክስ ሊመሰርት አይችልም። እናም የፍትህ ሚኒስቴር በቀድሞ ፕሬዝደንት ላይ አራት የወንጀል ክሶች እንዲመሰርትባቸው ነው ጥያቄ ያቀረበው። ዲሞክራቱ የኮሚቴው አባል ጄሚ ራስኪን እንዲህ ሲሉ ያስረዳሉ። ኮሚቴው የቀድሞው ፕሬዝደንት ዶናልድ ትራምፕ በካፒታል ህንፃ በዩናይትድ ስቴትስ ላይ የኃይል ጥቃት የፈጸሙትን ሰዎች በመርዳት እና በማበረታታት ወንጀል እንዲከሰሱ ለመጠየቅ ከበቂ በላይ ማስረጃ እንዳለ ያምናል። የቀድሞ ፕሬዚደንት ትራምፕ ምርመራውን በማደናቀፍ ዩናይትድ ስቴትስን ለማጭበርበር በመሞከር እንዲሁም የሐሰት ቃል ለመስጠት በማሴር ወንጀል እንዲከሰሱም ኮሚቴው ጠይቋል። የኋለኛው ክስ የቀድሞ ፕሬዚደንት እንደ አውሮፓውያን አቆጣጠር በ2020 ዓ ም የተካሄደው ፕሬዚደንታዊ ምርጫ ውጤት እንዲሰረዝ የድምፅ ማረጋገጫ የሚሰጡ የሐሰት የመራጭ ተወካዮችን ለመሾም ካደረጉት ሙከራ ጋር በተያያዘ መሆኑ ተጠቁሟል። የኮሚቴው አባል ጄሚ ራስኪን ሲያስረዱ ዛሬ ያቀረብ ያቀረብነው እያንዳንዱ የወንጀል ክስ ጥያቄ ምን ያህል ከባድ እንደሆነ እንረዳለን። በሪፖርታችን እንደዘረዘር ነው በዲሞክራሲ ላይ የተፈጸመው ወንጀል ምን ያህል ግዙፍ እንደሆነም እንረዳለን። የሆነ ሆኖ እኛ የተመራነው በሀቁና በህጉ ነው። እናም የማይቀር ሆነና እዚህ ጋ ደረስን። የቀድሞ ፕሬዚደንት ጠበቃ ጃን ኢስትመን ላይም ክስ እንዲመሰረት ኮሚቴው ጠይቋል። ቀጣዩ የተወካዮች ምክር ቤት አፈ ጉባኤ ይሆናሉ ተብለው የሚጠበቁት ኬቪን መካርቲ ላይ የስነ ምግባር ምርመራ እንዲከፈትም ኮሚቴው ሀሳብ አቅርበዋል። የቀድሞ ፕሬዚደንት ትራምፕ የመርማሪ ኮሚቴውን አሰራር ፍትሐዊነትና ሚዛናዊነት የጎደለው በማለት ሲነቅፉ ከርመዋል። ይሁን እንጂ ለኮሚቴው የምስክርነት ቃል የሰጡት የሚበዙት የራሳቸው አስተዳደር አባላት የነበሩ ናቸው። አንዷ የቀድሞ የዋይት ሀውስ ምክትል ቃል አቀባይ ሴራ ማቴውስ ናቸው። ፕሬዚዳንቱ ለአሜሪካ ሕዝብ መግለጫ መስጠት ቢፈልጉ ኖሮ ወዲያውኑ ካሜራ ፊት ቀርበው ለመስጠት ይችሉ ነበር። የጥር ስድስቱን አመፅ በሚመለከት መርማሪ ኮሚቴው ያጠናቀረውን የመጨረሻውን ሪፖርቱን ነገ ረቡዕ ይፋ እንደሚያደርግ ተገልጿል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችንን ነው። የመጀመሪያው አጋማሽ የመጽሄት ቅንብራችንን አጠናቀን ወደ ሁለተኛው አጋማሽ እያለፍን ነው። እንግዲህ በመግቢያችን እንዳስተዋወቅ ነው፣ ትላንትም ለዛሬ በይደር እንዳቆየ ነው፣ አሁን ቀጣዩን ክፍል የሚይዘው ኢትዮጵያ የሰላም መንገዶች በሚል እዚህ ዋሽንግተን ዲሲ ስቱዲዮ ውስጥ የተሰናዳው ዝግጅት ቀሪ ክፍል ነው። ኢትዮጵያ የሰላም መንገዶች በሚል ርዕስ የተሰናዳው የአንድ ሰዓት ተኩል ውይይት እጅግ የተለያዩ ሀሳቦች ያሏቸውን ትውልደ ኢትዮጵያውያን ሀሳቦቻቸውን በአንድ ላይ ተቀምጠው በአንድ ስቱዲዮ ውስጥ እንዲወያዩ የተደረገበት ውይይት ነው። በዚህ ውይይት ላይ እንግዲህ የትላንት ዝግጅታችን ላይ ለአንድ ሰዓት ተከታትላችሁታል። አሁን የሁለተኛው ክፍል ይቀርባል። ያወያየው አሉላ ከበደ ነው። What does the owner ተመልካቾቻችን ተመልሰናል። የስቱዲዮ እንግዶቻችንን ላስታውስ፣ አቶ ሄኖክ አበበ፣ ወይዘሪት ማዳ ግደይ፣ ዶክተር ኢታና ሐብቴና ዶክተር አለማየሁ ብሩ፣ ዶክተር ደረሰ ጌታቸው ና አቶ አለማየሁ ፈንታው በስካይፕ መስመር ይኖራሉ። በቅድሚያ ቀደም ብለን ከአደመጥናቸው ከኢትዮጵያ የተለያዩ አካባቢዎች ከተሰባሰቡ ቪዲዮዎች የመጨረሻዎቹን እናሰማ። ስሜ ፍሬወት ተገኔ ይባላል። የባህር ዳር ከተማ ነዋሪ ነኝ። ለዲያስፖራው ያለኝ ጥያቄ ስለወደፊቷ ኢትዮጵያ ዲያስፖራው ያለው ሳቤ ምንድን ነው? የሚያስበው ስለ ኢትዮጵያ። ይህን ጥያቄ በስካይፕ ካሉ ተሳታፊዎች አንዳቸውን ላስቀድም። ዶክተር ደረሰ ምናልባት የመከታተል እድል አግኝተዋል? አዎ አግኝቻለሁኝ። ስለ ኢትዮጵያ የወደፊት ሁኔታ ዳያስፖራው ምን ያስባል ብለው ነው ባህር ዳር የሚኖሩት ሴትዮ የጠየቁት። ዳያስፖራው እንግዲህ ኢትዮጵያ ያለው ማህበረሰብ ነጸብራቅ ነው። በፖለቲካ እጅግ የተከፋፈለ ነው። እዚህ መድረክ ላይ እንደምናየው የትግራይ ብሔርተኝነት፣ የኦሮሞ ብሔርተኝነት፣ ኢትዮጵያዊነት፣ የተለያየ ርዕዮት የሚያቀነቁኑ ሰዎች የሚሳተፉበት የህብረተሰብ ማዕከል ገንቢ የሆነ ሚና መጫወት ይችላል። አይ ቲንክ አንዱ ገንቢ ሚና ምንድን ነው በእውነት ሳንጋድል ሀሳብን፣ የተለያየ ሀሳብን ሲቪል በሆነ መልኩ የምንቀራከርበትና የሀገራችንን ችግሮች የፖለቲካ ችግሮች፣ የኢኮኖሚ ችግሮች ለመፍታት ኢትዮጵያ ላለው መንግስትም ኢትዮጵያ ላሉት ፓርቲዎችም ያሉትም ተቋማት መፍትሄ ሀሳብ መስጠት ሚና መጫወት እንችላለን። ምክንያቱም ተወደደም ተጠጣም በተለያየ ዘመን ከአገሪቱ ተሰደው የወጡ በተለያየ ሙያ የሰለጠኑ ሀገራቸውን ሊጠቅሙና ሊያግዙ የሚችሉ ብዙ ኢትዮጵያውያን ዳያስፖራ አባላት ችላሉ ማለት ነው። እንዲህን ካልኩት ስቱዲዮ ከምትገኙ ታዳሚዎች ዶክተር ኢታና በዚሁ ጥያቄ ላይ አስተያየት ካለዎት እድሉ ልስጠው። አመሰግናለሁ። ዲያስፖራው ምን ሀሳብ አለው የሚለው እንግዲህ እንደ የቡድኑ ነው። ብዙ ቡድን ስላለ ማለት ነው አንድ ሀሳብ አድርገን ማቅረብ አንችልም። ያለው ብዙ ቡድን ደግሞ አገሪቷ ውስጥ ያሉ ችግሮች ጋር የተያያዘ ቡድን ነው። ነገር ግን በኋላ ላይ ምናልባት ጊዜ ካገኘን ስለ መፍትሄ ሀሳቦች የምናወራ ይመስለኛል። እዛ ላይ የመሳተፍ አቅም ያለ ይመስለኛል። እኔ በተለይ በተለይ ውጪ ያሉ ዜጎች፣ ምሁራን፣ እሊቶች የምንላቸው ገንቢ ሀሳብን በማምጣት የማይቻሉ ነገሮችን እንዲቻሉ ለማድረግ ለማገዝ አቅም ያላቸው ይመስለኛል። ጦርነቱንም በማፋፋም ብዙ ሰው ስለተካፈለ እዚህ ላይም ምንድን ነው መፍትሄ ሲባልም ተሳትፎ ሊኖራቸው ይችላል የሚል ሀሳብ አለኝ። መልካም። ወይዘሪት ማዛ ባጭሩ። ያው እንግዲህ ዋናው መንስኤ ሀሳቡ መሆን ሀሳቡ መሆን ያለበት ኢትዮጵያን ማዳን ሳይሆን በዚህ ጦርነት ላይ በዚህ ጄኖሳይድ ላይ ጥቃት የደረሰባቸው ቪክቲሞችን እነሱን ማከም ነው መስራት ያለብን ብዬ የማስበው። ዲያስፖራውም መጀመሪያ የተፈጸመውን ወንጀል በደል ተቀባይነት አግኝቶ አክኖሎጅ ተደርጎ ከዛ በኋላ ፍትህና ተጠያቂነት እንዲመጣ በማስፈን ከዛም በኋላ አገሪቷን መልሶ መገንባት ይቻል ይሆናል። እነዚህ ስቴፖችን አልፈን ኢግኖር አድርገን እንደ ኢትዮጵያ እንድትድን ዝም ብለን የደረሱትን ጥቃቶች ሁሉም ሸፋፍንን እንለፍ የሚል ሀይል አለ ዲያስፖራ ውስጥ ግን እኔ የሚመስለኝ ሰላም እንዲመጣ ከሆን የሚፈለገው ኢትዮጵያ ውስጥ ሳይሆን ሆርን ኦፍ አፍሪካ በአጠቃላይ ሰላም እንዲሰፍን አክኖሎጅ መደረግ አለበት የተፈጸመው ወንጀል ከዛ በኋላ ፍትህና ተጠያቂነት ይሰፍናል ከዛ በኋላ ሰላም ሊመጣ ይችላል እና ይሄንን ለማድረግ ያው ዲያስፖራ ውስጥ ያሉት የተማሩ ሰዎች በተለያየ ኦርጋናይዜሽን ውስጥ ገብተን ስለምንሰራ እነዚህ ነገሮችን እነዚህ ሀሳቦችን ፑሽ እያደረግን በሄድን ቁጥር የሚፈለገው ግብ ይገኛል ብዬ አስባለሁ። መልካም ቃል በገባ ነው መሰረት የእናንተ ነው ተራው። በመጀመሪያ ረድፍ ያሉት ስሞን ሙሉ ስሞን ይናገሩና ጥያቄውን ማቅረብ ይችላሉ። ስሜ ሙዘይ መረሳ ይባላል። በመጀመሪያ ደረጃ ቮይስ ኦፍ አሜሪካ እንደዚህ አይነት የመጀመሪያ ጊዜ እንትን በማድረጉ በጣም ማመስገን ወዳለሁ። ለወደፊቱም ይልመዳችሁ። ይሄ አዲስ እንትን በጣም ደስ ብሎኛል። ከዛ ጥያቄ ግን ምንድን ነው? ማንም ሰው ሊመልስ ይችላል። ስለ ዘላቂ ሰላም እያወራን ነው። ዘላቂ ሰላም እንዴት ነው የሚመጣው? በማን ለማን? የሚል ጥያቄ ማቅረብ ፈልጋለሁ። ይህን ምንድን ነው አገሪቷ ኢትዮጵያ ውስጥ በአሁኑ ጊዜ ሱዳን መሬት ቆርሳ በወሰደችው ኦሮሞ ውስጥ ከፍተኛ ጦርነት በድሮን ሳይቀር እየተካሄደ ባለበት ጊዜ አፋር ብዙ ሰው እያለቀ ባለበት ጊዜ ቅማንቶች እየታደኑ ባለበት ጊዜ በሀገሪቷ በጠቅላላ እንደዚህ አይነት ቀውስ ባለበት ጊዜ ይባስ ብሎ ደግሞ የኤርትራ መንግስት ትግራይ ውስጥ ገብቶ የትግራይን ሕዝብ ስቲል እየጨፈጨፈ ባለበት ጊዜ ይሄ እንዴት ነው ወደ ቋሚ እርቅ ይሄዳል ተብሎ የሚገመተው? እንዴት ነው ሰላም የሚባለው? ለህዝቡ ነው ይገባኛል። ግን እንዴት ነው የምንሸጋገረው? ነው አንድ ሁለተኛ፣ ጭር ናት። ሁለተኛው መንግስታት ወይ ድርጅቶች ናቸው ህዝቡ ጦርነት ውስጥ ያስገቡት። ለወደፊቱ ኢትዮጵያ የምትባለው አገር የምትኖር ከሆነ እንዴት አድርገን ነው የምንቆጣጠረው እነዚህ ኃይለኞች ህዝቡን መሳሪያ አሸክመው በልተዋጋ የሚሉት ኃይሎች፣ ህዝቡ እንዴት አድርጎ ሊያቆማቸው ይችላል? ሀሳብ አላቸው ላይ አመሰግናለሁ። ለእሳቸው ጥያቄ እድል ያልሰጠውትን ሰው ምላሽ ልስጥ። አቶ ሄኖክ መልስ መስጠት ከቻሉ አንድ ሁለት ጥያቄዎችን ቢያንስ እንዳስተናግድ እፈልጋለሁ እና በጣም አጫጭር አድርጉልኝ። ችግር የለም አጭር ለማድረግ እሞክራለሁ። ምናልባት የዲያስፖራው ሚና ላይ እኔ እንደሚመስለኝ ከብሔር እሳቤ መሻገር መቻል አለብን ነው። ፔናችን አንዳችን በአንዳችን መረዳዳት ከቻል እና ለእንደዚህ አይነት ስምምነቶች እድል የምንሰጥ ከሆነ መፍትሄ ማምጣት እንችላለን ነው። ነገር ግን አሁን ላይ እንደታዩ ዘላቂ ሰላም የሚለው ነገር አሁንም ትንሽ ችግር አለበት። እንደተባለው ቅድም አለ ይሄ አሁን የተፈረመው ስምምነት በቲፒኤልኤፍ እና በኢትዮጵያ መንግስት መካከል ያለ ጉዳይ ነው። ምናልባት ምናልባት ሰክሰስፉል ከሆነ እንኳን ሊፈታ የሚችል ያንን ችግር ነው እንጂ ኢትዮጵያ እግር ተወርች የታሰረችበትን ችግር ሙሉ ለሙሉ ሊፈታ የሚችል አይደለም። ብዙ መንገዶችን ብዙ መሻገር ይጠበቅብናል ማለት ነው። ከዛ በዘለለ ማለት ነው ምናልባት ያልኩትኝ ሊሳከም ላይሳከም ስለሚችል ማለት ነው የሰሜኑን ችግር ሊፈተው ይችላል እንጂ የኢትዮጵያን ችግር ሙሉ በሙሉ ሊፈተው አይችልም። ነገም ሌላ ችግር ውስጥ ነው ልንገባ ንችል። ስለዚህ የኢትዮጵያን ችግር በኦሮሚያም ያለው ይሁን በደቡብም ያለው ይሁን ወይም ደግሞ በኢንሻንጉል ጋምቤላ ያለ ሁሉን አድሬስ ሊያደርግ የሚችልልን ስርዓት ወይም ማዕቀፍ ነው መዘርጋት የሚጠበቅብን። ምናልባት ይሄኛው እን ዳይሬክት ሆስቲሊቲ ስለቆመ እንደው እንደ ፈርቀዳጅ ሊሆን ይችላል የሚለውን ነገር ልናስብ እንችል ይሆናል። ማለት አንድ አንድ መጨረሻ የሳቸውን የአቶ ሙዜን ለመመለስ ፈልጋለሁ። ስልጣን ላይ ባሉ ሀይሎች እየተጎተተ ወጣቱ ወደ ጦር ሜዳ እንዳይማገድ ልናደርግ ምንችል እንዴት ነው የሚለው ነገር ማለት እሱ መሰረታዊ ጉዳይ ነው። የኔና የማዛ ጀኔሬሽን ከስልሳዎቹና ሰባዎቹ ጀኔሬሽን ከተጣባቸው የጦርነት አዙሪት መላቀቅ መቻል አለበት። እነሱ እኮ ናቸው። እኔ ሰላሳ ሦስት ዓመቴ ነው። ማዛም እንደዛው ቢሆናት ነው እነዚህ ስልሳና ይቅርታ፣ ዕድሜሽን ከፍ እውነቴን ነው እውነቴኛው አንድ ጀኔሬሽን ነን። የዕድሜ ልዩነት ቢኖርም አንድ ጀኔሬሽን ነን። ሀያ አምስት ዓመት ነው አንድ ጀኔሬሽን አለ። የእኛ ጀኔሬሽን ግን በስልሳዎቹና በአምሳዎቹ ላይ ፖለቲካ አክቲቭ የነበሩ የጦርነት ጭንቅላት ያላቸው ሰዎች እየነዱ ወደ ጦርነት ለምንድነው ነው የሚማግዱን ነው ለምንኔና ማዛ ተነጋግረን አገራችን እያየ ነው እንዳለ። አውሮፓ ላይ እየኖርን ነው፣ አሜሪካ ላይ እየኖርን ነው። አዲስ ነገር እኮ መፍጠር አይጠበቅብንም አሉ። እነሱ ያበጁት ስርዓት አለ፣ እነሱ ያበጁት የዲሞክራሲ መንገድ አለ። እሱን እኮ እየተነጋገርን ወደ ሀገራችን አምጥን ህዝባችን አፈር የሚገፈው ህዝባችን እኮ የተሻለ ኑሮ እንዲኖር ማድረግ እኮ ነው። አዲስ ነገር እኮ ጨረቃ ላይ መሄድ መፍጠር ምናምን አለ የሚጠበቅብን እኮ አዲሱ ትውልድ ቢያንስ መነጋገር መቻል አለበት ነው። ህዝባችን በሌላ አይነት አስተሳሰብ ልናገለግለው ልንጠቅመው እንችላለን። አንድ ጥያቄ እንኳን ቢያንስ ማስተናገድ እንችል። እባክዎን ስምዎን ያስታውቁ በቅድሚያ በቅድሚያ ለቪኦኤ ከፍተኛ ምስጋና ላቀርብ እወዳለሁ። ስሜን በቻኩ ጁሎ ደንግ እባላለሁ። ትውልታ ክልሌ ጋምቤላ። እኔ ዛሬ ለዚህ ድል መብቃቴ በጣም ደስ ብሎኛል። ምክንያቱም ለመጀመሪያ ጊዜ ኢትዮጵያ በነበርኩበት ጊዜ እንዲያ ድል አላገኘውም፣ ወይ ኢትዮጵያ ዜና አገልግሎት ወይ ፋና ወይ ምን አላገኘውም። እዚህ ደርሼ ግን ስለጋበዛችሁኝ በጣም አመሰግናለሁ። ሁለተኛ ቢኤ በጣም ላመሰግናችሁ። ምክንያቱም በደረሰብን ችግር በጣሳ 396 ዓመት በተፈጠረብን ጄኖሳይድ እላለሁ። ሌሎች ሰዎች ግን አይሉም። እኔ ግን ይላሉ። ምክንያቱም የአሜሪካ መንግስት አፕሩቭ አድርጓል ኢንቴንሽን ነው የእኛ ብሔረሰብ እንዲጠፋ። ቢ በዚህ በኩል ላደረጋችሁልን ድጋፍ ማረጃውን ላለ መቀፍ ህዝብ እንዲደርስ ምዝጋና አቀርባለሁ። የማቀርበው ጥያቄ ግን መብት ግን ከሁላችን መሆን አለብን። ምክንያቱም አሁን እየተናገርን ያለ ነው ስለ ትግራይ ነው። ትግራይ ላይ የደረሰው ችግር እኔ ይሰማኛል። ጓደኞች አሉ አብረን የተማርበት ሰዎች የተማርናቸው ሰዎች አሉ አሁን የሞቱ ከኔ ጋር ሲቪል ሰርቪስ ኮሌጅ ወ የተማሩ ጓደኛዎች የሞቷሉ። በጣም ይሰማኛል። የሚገደል ህፃን ደግሞ ይሰማኛል። ያ ችግር ያለ ሆኖ በፕሪቶሪያ ፒሳ አግሪመንት ተደርጓል። በናይሮቢ ግን ሌሎች ችግሮች አሉ። አሁን ለምሳሌ በጋምቤላና በኦሮሚያ መካከል የሆነ ችግር እየሄደ ነው። አሁን ግን በኋላ መብት ካልተሰጠው ጋምቤላና ኦሮሚያ ይዋጋሉ። የኦሮሚያ ክልላዊ መንግስት ምን እያደረገ ነው? ማን ነው እያደረገ ያለው? እየተናገር ባለበት ሰዓት አሁን ጋምቤላው ያለው ፖለቲካ ድርጅት ተቃዋሚ አንድ ብቻ የጋምቤላ ህዝቦች ነሳኔ ንቅናቄ፣ ማይክ ፖሊስ ቢሮ አባላት አሁን እየታደኑ ነው። ጫቃ ገብተዋል። አንዱ ታስረዋል። የት እንዳለ አይታወቅም። ለሰላም እየተናገርን እያለን ሌላው እያፈን እንዴት ሰላም ይመጣል? ኢትዮጵያ ውስጥ ላድርግ። አመሰግናለሁ። ዶክተር አለማየሁ በስካይፕ መስመር ያለው ይመስለኛል። ዶክተር አለማየሁ ብሩ፣ የዚህን ጥያቄ መልስ እድል ሶልስ። ይሄ የመጨረሻውን ጥያቄ ነው። የመጨረሻውን ጥያቄ በአጭሩ። በጣም ጥሩ። በጣም ሰፊ ነው፣ እንኳን አጭር ለማድረግ ሞክራለሁኝ። እንደምንሰማው እንግዲህ ዲያስፖራ ዲያስፖራ ሲባል ነበረ። በእርግጥ አንድ የሚጎለን ነገር አለ ዲያስፖራ ምንድነው እንደ ህዝቡ አገር ቤት ውስጥ እንዳለው ኢንተርናላይዝ ማድረግ የምንችል አይመስለኝም። እውቀት ምክንያት ምናልባት አንዳንድ ነገር ማየት እንችል ይሆናል፣ ግን ኢንተርናላይዝ ማድረግ ማለት የሚባለውን ነገር በውስጣችን ፊል ማድረግ በጣም ሊያዳግተን ይችላል። ግን እንደምንሰማው ከሆነ አሁን በወለጋም ውስጥ በሚደረገው ትግል መንግስት ያደራጀው ሸኔ የሚባል ግሩፕ እንዳለ ነው። ይሄ መንግስት ያደራጀው ሸኔ የሚባል ግሩፕ ምንድነው የኦሮሞ ነፃነት ግንባርን መስለው በአካባቢው ባሉ ህዝቦች ላይ ጥቃት በመፈፀም ያ ህዝብ በሸኔ ላይ እንዲነሳ፣ የሀገሩም ህዝብ የኦሮሞ ነፃነት ግንባርን እንዲቃወምና እንዲጠላ ለማድረግ ይሄን ኦነግ ሸን የሚባለውን ድሩ መስርቶ እንደሚንቀሳቀሱ ተደርሶበታል። ይሄ ግልጽ የሆነ ነው። አሁን በወለጋዎች በግልጽ ነው የሚንቀሳቀሰው። በአማራ ላይ ጥቃት ይደረጋል በሚባለው ለምሳሌ ይሄ ኦነግ ሸኔ ነው ጥቃቱን የሚያደርሰው። በኋላ ደግሞ መሳሪያ ከሌሎች በመንጠቅ ሽፋን ሰጥቶ የኦሮሞ ህዝብ እንዲጨፈጨፍ የሚያደርገውም ይሄ ነው። ምናልባት በጋምቤላ የሚንቀሳቀሳል የተባለው ኦነግ ሸኔ በብልጽግና የተደራጀ ነው ብዬ እገምታለሁ። መሰግናለሁ አመሰግናለሁ። አንድ ጥያቄ ልቀብል። ማይኩን የያዙት ቅድም ሰጥቼዎት ነበር። ድል አመሰግናለሁ። አብዩ በለው እባላለሁ የልሳነ ግፏን የወልቃይት ጠገዴ፣ የጠለምት ሰብአዊ መብት ተሟጋች ድርጅት ፕሬዚደንት ነኝ። ሁለት ጥያቄ ነው ያለኝ። አንደኛው ለእህቴ ነው። ስለ ፍትህ ያወራችሁ በጣም እስማማለሁ። ፍትህ ያስፈልጋል። ይህ ፍትህ መረጋገጥና ተጠያቂነት መምጣት ያለበት ግን ለአርባ ሶስት አመት የወልቃይት ህዝብ በትግራይ ወራሪ ኃይል በህዋት አማራ የሆነ ህዝብ ትግሬ ነህ ተብሎ ታርዷል፣ ተገሏል። አስከሬኖች እየወጡ ነው። ይህ ፍትህ እንዲረጋገጥ ይህ ተጠያቂነት እንዲረጋገጥ ከወልቃይት የጀመረው እስከ አሁን እስከ ኦሮሚያ ድረስ የሚፈጸመው የአማራ ዘር ፍጅት በምን መልኩ ነው ሳይወራረድ ተጠያቂነት ሳይመጣ ፍትህ ሊረጋገጥ የሚችለው ፍትህ ከሁለት ዓመቱ ሳይሆን ወደ ኋላ የመጣው የዚህ ሁሉ ችግር አሁን የተፈጠረው ችግር ሁሉ ምንቹ እሱ ነውና። ሁለተኛው የሐሰት ትርክት ነው፣ ለዶክተር ነው የማቀርበው። የሐሰት ትርክትን በተመለከተ አማራ ጨፍጫፊ ነው፣ አማራ ወራሪ ነው የተባለ ፖለቲከኞች በተለይ ኢትዮጵያ ጠል የሆኑት ህወሀትና ኦነግ የዘሩት ጥላቻ ዛሬ አማራ በየትም ቦታ እንዲሳደድ ያደረገን ውጤቱን እያየነው ነው። ይሄንን እውነት ተቀብለን ከእውነት ላይ ተመስረተን ካልሄድን አሁንም የሐሰት ትርክት እየረጨን ጀኖሳይድ፣ ሌላም ሌላም እያል እየረጨን እንዴትም ወደ ሰላም የሚካሄደው ያን ሰላም እንዴትስ ማረጋገጥ ይቻላል? ካልሆነስ አሁን ህዝብ ፍትህን እያረጋገጠ በጉልበቱ እንዳለው በጉልበታችን እያረጋገጠን ፍትህን እንሂድ። መቆሚያ የለውም ይሄን አቆመን ለትውልድ እንዴት ነው ሰላምን ልናስረክብ የምንችለውመልካም እንዲመልሱ ሎላ አድርግ። በቅድሚያ ወይዘሪት መዓዛ ቀጥሎ ዶክተር ኢታና አመሰግናለሁ። ሲጀመር ከስሙ ነው የሚጀምረው። ወልቃይ ጸገዴ ነው እንጂ ወልቃይ ጠገዴ አይደለም። መጀመሪያው ነው። በመቀጠል ወልቃይ ጸገዴ ላይ ያለው ያሉት ተጋሩ ተጋሩ እንደሆኑ በተለያዩ ሂስቶሪካሊ በተለያየ ጊዜዎች አረጋግጠዋል ማለት ነው። ግን ይሄንን ቻሌንጅ የሚያደርግ አካል ካለ እዛ መሬት ላይ ያለው ህዝብ እኔ ትግራዋይ ነኝ ብሎ የወሰነው የወልቃይት ጠገዴ ነዋሪ ሰው አንተ ትግራይ አይደለም አንተ ትግራዊ አይደለም አማራ ነህ የሚለው አካል ካለ በብረት አይደለም ይሄንን ማምጣት የሚቻለው። ህዝቡ ሰላም አግኝቶ የሚፈልገው የትን መኖር እንደሚፈልግ ምን እንደሆነ እንዲወስን ጦርነቱ ወይም ጄኖሳይዱ ከመጀመሩ በፊት ወደ ነበረበት ስታተስ ኳ አንቴ መመለስ አለብን። ሁለተኛው ነገር ይሄ የሀሰት ትርክት የሚባል ነገር ሀሰት አይደለም። የኢትዮጵያ መንግስት የአማራ ስፔሻል ሀይል እና የኤርትራ መንግስት የትግራይን ህዝብ መጨረስ እንደሚፈልጉ ኢንቴንሽናቸው አሳይተዋል። ይሄ ኢንቴንሽን በሁለት መልኩ ነው የታየው። አንድ ሴቶች ሲደፈሩ ሲደፍሯቸው ከአሁን በኋላ የትግራይ እናት ማህጸኗ መድረቅ አለበት፣ ትግሬ የሚባል ዘር መቀጠል ሌለበትም እያሉ ነው ሲደፍሯቸው የነበሩት። ይህንን የተናገሩት ፖለቲከኞች አይደሉም፣ ኢንቴሌክቹዋሎች አይደሉም። ይህንን የተናገሩት የተደፈሩ ሴቶች ራሳቸው ናቸው። አንድ ነጥብ መጨመር እፈልጋለሁ መጨረሻ ይቅርታ ፍትህ እንዲመጣ ከተፈለገ ተበድ ያለው ህዝቤ ተጎድቶብኛል የሚል አካል አድቮኬት ማድረግ ያለበት ኢንዲፐንደንት ኢንቨስቲጌሽን ነው። ስለዚህ በዩኤን ቋቋሚ ኢንዲፐንደንት ኢንቨስቲጌተሮች ግሩፕ አለ። እሱ ኢትዮጵያ ውስጥ ትግራይ ውስጥ ገብቶ መሬቱን አይቶ ራሱ ቪክቲሞቹን ኢንተርቪው አድርጎ ሀቁን እንዲያወጣ የኢትዮጵያ መንግስት መፍቀድ አለበት። እስካሁን ድረስ የከለከለው የኢትዮጵያ መንግስትና የእሱ ደጋፊዎች ናቸው። መልካም። ዶክተር ኢታናንም አንድ ደቂቃ መስጠት እፈልጋለሁ። ተመልካቾቻችንም እዚህ በዝግጅቱ በስቱዲዮ ያላችሁ ታዳሚዎችም እንድትረዱ በኢትዮጵያ መንግስት ላይ በርካታ መልስም ሲሰጡ፣ ጥያቄም ሲሰጡ በሌሎች አካላትም ጭምር እዚህ በሌሉ በውይይቱም ራሳቸውን መከላከል መከላከል በማይችሉ ወገኖች ላይ የተሰጡ አስተያየቶች አሉ። እነሱም በሌላ ፕሮግራም በተቻለ መጠን ምላሻቸውን ለማካተት እንሞክራለን። ዶክተር ኢታና አንድ ተከታይ ጥያቄ ለማንሳት እድል እንዲኖረን በአንድ ደቂቃ አንድ ደቂቃ ማልወስድም መጨረሻ ላይ የተጠየቀውን ጥያቄ ብቻ ነው መልሰው። የሀሰት ትርክት ያለው ወንድሜ ማለት ነው አሁን አንተ አልተናገርክም፣ ይዘቱን ግን ከውጭ የሚነገረውን አንስቼ ለመናገር ከሆነ የሀሰት ትርክት የሚባለው ምንድን ነው? ኦሮሞ አገር አለኝ ማለቱ ነው ሀሰት ትርክት የሆነው? ትግራይ አገር አለኝ የራሴን አገር ላስተዳድር ማለቱ ነው የሀሰት ትርክት ወይስ ምንድን ነው? ብሔሮች መልካም ሀሳባችሁን ተመልካቾች የሚከታተሉት ይመስለኛል። አልጨረስኩም፣ አልመለስኩም። ስለዚህ የሀሰት ትርክት የሚባለው ጉዳይ የጦርነት ስልት ነው። ዜጎች፣ ህዝቦች የራሳቸውን እድል በራሳቸው ለመወሰን የጀመሩትን ሂደት ለማደናቀፍ እየተደረገ ንግርት ነው። ይሄ የጦርነት ስልት ስለሆነ አሁን ስለ ሰላም ስናወራ ይሄንን ሁሉ መፍታት ነው ያለብን። ለሚዛን ሲባል የተለያየ ስብጥሮችን እያቀላቀልክ ነው። ባጭሩ አቶ የወልቃይት ጠገዴ ጉዳይ፣ የህግ ባለሙያም ስለሆንክ ምናልባት አንዳንድ የህግ ነገሮችን ባነሳ ይሻል ይሆናል ብዬ ስላሰብኩና ያሰ ትርክት ሲባል በነገራችን ላይ ትግሬ የራሱ የሆነ መሬት የለውም ወይም የኦሮሞ የራሱ መሬት የለውም የሚኖርበት ምናምን እንደማለት አይደለም። እሳቸው ሲናገሩ አማራ ባለፉት መቶና መቶ ሀምሳ ዓመታት ብሔር ብሔረሰቦችን ሲጨፈጭፍና ሲጨቁን ነበረ የሚለው ጉዳይ ነው። የአሁን የአማራን ህዝብ ለእልቂት እየዳረገ ያለው የሚለውን ነገር ለመናገር ይመስለኛል የወልቃይ ጠገዴን ጉዳይ በማንሳት የወልቃይ ጠገዴ ጉዳይ ትግራይና የአማራን ህዝብ በነገራችን ሊያጨፋጭፍ የሚገባ መሆን መቻል የለበትም። ያ የኢትዮጵያ መሬት ነው አይደል? ትግሬውም አማራውም ሂዶ ኦሮሞም ሂዶ ሰሊጥም ዘርቶ ወይም ሩዝም ዘርቶ ቢኖርበት ምንድን ነው ችግሩ ሊሆን የሚችለው? ይህንን ችግር እኮ ህጉን ባነሳ ደስ ይለኛል። የኔ ነው የኔ ነው የሚለው ጉዳይ እንዲመጣ ያደረገው ይሄ መሬት ከፍሎ ከዚህ በኋላ የዚህኛው ህዝብ ነው፣ ከዚህ በኋላ የዚህኛው ህዝብ ነው የሚል አሰጣጥና የአድሚኒስትሬቲቭ የሆነ ጉዳይ ነው። ግን ወደ የት ይሁን ከተባለ ምናልባት ህገ መንግስቱን በተመሰረተ ህገ መንግስቱን በተከተለ መሰረት መፍትሄ እንሰጣለን የሚል ስምነቱ ላይ አለ። ስለዚህ ምንድነው መሆን መቻል ያለበት አዋጅ ቁጥር 7 1984 የሚባል የኢትዮጵያ የህዝብ ተወካዮች ምክር ቤት ያወጣው ህግ አለ። ያ ህግ ምን ይላል? ብሔራዊ የብሔራዊ ክልሎች ወሰን ሊሆን የሚገባ ከ1967 በፊት የነበሩ የወረዳ ወሰኖች ነው ይላል። ያ መነሻ መሆን መቻል አለበት። ይህ አዋጅ ሪፒል አልተደረገም፣ ውድቅ አልተደረገም። ማየት ይቻላል። አዋጅ ቁጥር 7 1984። ከዛ ውጭ ግን ህገ መንግስቱ የክልሎችን ድንበር አላሰመረ። ሄዳችሁ ማየት ትችላለች። ይህ አዋጅ ነው ያሰመረ። ስለዚህ ይህንን አዋጅ ግን ቲፒኤልኤፍ ተግባራዊ ሳያደርግ ወልቃይ ጠገዴ፣ ራያ የሚባለውን ወደ ትግራይ አካተተው ይሄ አዋጅ ተዘለለ ነው። እሺ፣ እባኮን። ሌላ ደግሞ ለሄኖክ ያለኝ ጥያቄ አሁን እንደማየው ልዩነት ስላለ አንተ ለሰላም ያለ አመለካከት ትንሽ ተስፋ ያለው ስለሚመስል ተስፋ የሌለውና ተስፋ ያለው በግራስሩት ደረጃ ተሰባስቦ ለመነጋገር ና ከፖለቲካ ውጭ በሆነ አብረን እንዴት የምንሰራለን ለሚለው እንደ ማዕዝ አይነት ከህቶች ጋር የመነጋገር ሀሳብ አለሁ ነው ጥያቄ። አመሰግናለሁ። እሺ አመሰግናለሁ። አዩህ ለጠየቅሹ ጥያቄ መጀመሪያ ከዚሁ ነው ማየት ያለብን። አሁን በዚህ ጦርነት እውነቱን ለመናገር የትግራይ ህዝብ በጣም ተጎድቷል። ግን የትግራይ ህዝብ ብቻ አይደለም የተጎዳ የአፋር ህዝብ በጣም ተጎድቷል። የአማራ ክልል የአማራ ህዝብም በጣም ተጎድቷል። እሱን ራሱ አክኖሌጅ ማድረግ መቻል አለብን። ይሄ ጦርነት ኢትዮጵያው ያለ እየወረደ ዳፋ ነው። እሱ ነው አንደርስታንድ ማድረግ ያለብን። ትግራይ ላይ ትግራይ ላይ ትግራይ ላይ ብቻ ነው የደረሰ የምንል ከሆንና የሌላውን ደግሞ የደረሰበትን መጠቃት የምንተወው ከሆነ አሁንም ለመስማማት ስሜ ጉዳት ጉዳቴ ነው ለማለት ብዙ እርምጃዎችን ይቀሩናል ማለት ነው። ስለዚህ ማወቅ ያለብን ይሄ ጦርነት መከሰት አልነበረበትም። መሪዎቻችን እብሪተኞች፣ ጥጋበኞች ስለሆኑና ዘመኑን የማይዋጁ ስለነበሩ ጦርነት ውስጥ ከተውናል። እዛ ጦርነት ውስጥ ከተውን ሕጻናቶች፣ ሴቶች፣ አሮጊቶች፣ ሁሉም እንደዛ እንዳልሆነ ሆነ። የኢትዮጵያ ኢንፍራስትራክቸር እኮ ተለምኖ የተሰራ ኢንፍራስትራክቸር ነው። ያ ሁሉ ኢንፍራስትራክቸር ወደመ በዚህ ጦርነት ማለት ነው። የትም ያለው ይሁን፣ የትም ያለው ይሁን። ይሄ ነገር ነው ሊያሳስበን የሚገባ ኢትዮጵያውያን ላይ መድረስ ያልነበረበት እልቂት ደረሰ። ሁሉም ኢትዮጵያውያን ላይ ጦርነቱ የተካሄደበት ቦታ ላይ ማለት ነው። እሱ ሊያሳስበን ይገባል ነው እና ስፔኑን ልንረዳ ይገባል መጀመሪያ ነው። ከዛ አሁን ኮድድ የሆኑ ቃላቶችን ባንጠቀም ጥሩ ነው። ምናልባት አሁን ለምሳሌ ጀኖሳይድ ሲባል ዴፍኔሽኖች አሉ የዓለም አቀፍ ዴፊኒሽኖችም አሉ የአገር ውስጥ ዴፊኒሽኖችም አሉ ሮም ስታቲዩት ማየት እንችላለን አንድን ህዝብ ለማጥፋት ፍላጎት ነበረ ወይ የሚለው እልቂት መድረሱ ጉዳት መድረሱ የታወቀ ጉዳይ ነው ግን ህዝቡን ለማጥፋት ፍላጎት ነበረ ወይ የሚለውን ነገር ፕሩፍ ሳናደርግ ጀኖሳይድ ደርሷል የሚለው ነገር ህዝብን ከህዝብ ማራራቅ ነው ሊሆን የሚችል ጉዳቱን አንደርስታንድ ማድረግ ይገባኛል ደርሷል ሁሉም ነገር ማለት ነው ሁሉም ህዝብ ላይ ግን ጀኖሳይድ ብልን አግራቤ ስናደረገው ኢንቴንሽን የምትል ቃል አለች ህዝቡን እንደ ህዝብ ለማጥፋት ፍላጎት ነበረ ወይ ከየት ነው ያንን ኢንቴንሽንስ ኢምፕላይ ልናደርገው የምንችል የሚለው ነገር አስቸጋሪ ስለነው ያ ማለት ግን እኔ ጥቃቱ ጉዳቱ አልደረሰም እያልኩኝ አይደለም። ግን ሁላችንም እኔ የአንዱን ጉዳት መድረስ አልነበረበትም ብዬ የማስብ ከሆነ ከማዛም ጋር ከይታናም ጋር ይሁን ከማንም ጋር ይሁን እኔ የሰው ሀገር መጥቼ እኮ ነው እየኖርኩኝ ያለ። የሰው ሀገር ፕሮፐርቲ ነው እየተጠቀምኩ ያለ የሰው ሀገር ዲሞክራሲ ነው እንጆ እያደረግኩኝ ያለው ስለዚህ ከራሴ ወገኖች ጋር ከራሴ ኢትዮጵያውያኖች ጋር አብረን ተጋብተን ተዋልደን ከኖርን ኢትዮጵያውያኖች ጋር ተቀምጬ ተወያይቼ ኢትዮጵያን እናሸሽል የማንልበት ምንድን ነው ምክንያት ሊኖር የሚገባ በተለይ እዚህ አንድ አንድ ጥያቄ በነገራችን ለኢታና ሲያነሱ የነበረው ነገር ኢትዮጵያዊነት በራሱ ለውይይትና ለድርድር መቅረብ አለበት የኢትዮጵያ አንድነት ነው ያለ እንግዲህ ሀገራት የተሰባሰቡ ለኢኮኖሚ ሚሁን ለሚሊታሪ ሚሁን የተሰባሰቡ ሰፊ ሀገር ለማርኬት የሚሆን ሰፊ ሀገር እየመሰረቱ ባለበት ሰዓት እኛ ኢትዮጵያን እንበታትን ብለን እንድንሰበሰብ ነው የሚፈለግ። እንደዛ መሆን ያለበት አይመስለኝ። በኢትዮጵያ አንድነት ከተስማማን ሌላው መብታችን የቋንቋ የሚሆን የካልቸር የሚሆን የሃይማኖት የሚሆን የሰልፍ አድሚኒስትሬሽን የሚሆን እንዴት መሆን መቻል አለበት፣ ኢትዮጵያ እንዴት እናስተዳድራት፣ እንዴት አይነት የአስተዳደር ስርዓት ትከተል፣ ምን ምን ቋንቋዎች እውቅና ያገኙ የሚለው ነገር ላይ ነው ልንወያ የሚገባ እንጂ በራሷ በኢትዮጵያ ላይ ማ ከወሰንና ብትንትኗን ካወጣናትማ እንደገና ሌላ እልቂት ነው እየጠራ ነው የምንመጣ፣ ለማለት ነው። ብዙ ጥያቄዎች ተከታይ ጥያቄዎችን እየወለዱ ነው። ብዙ ጥያቄ ይፈልጋል የመጨረሻ ድል። እርስዎ ልስጥ በተደጋጋሚ በቀረቡት ሀሳቦች ላይ በአጭሩ የሚሉት ነገር ካለ ዶክተር ይታና። እኔ አሁንም ቅድም ያልኩትን ነገር ነው የምደግመው። ምክንያቱም እዚህ አገር ውስጥ የተፈጠረ ችግር የአንድ ቀን ወይ የሁለት ቀን ችግር አይደለም። የአንድ ቀን ችግር የወለደው ነገር በአንድ ቀን ሊፈታ ይችላል። ሰዓቱ ስላለቀ ሀሳቡን እዚህ ላይ እናቆማለን። እንግዶቻችን እንኳን ለዚህ ውይይት ስቱዲዮአችን ተገኛችሁ። ታዳሚዎቻችንም እንዲሁ የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ፣ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ ወይዘሪት ማዕዛ ግዴ አቶ ሄኖክ አበበ እንግዶቻችን ሁላችሁንም አመሰግናለሁ ለተሳትፏችሁ። ውይይታችን ይቀጥላል። ሌሎች ተያያዥ ፕሮግራሞችንም በተከታታይ እናቀርባለን። ስለተከታተላችሁን እናመሰግናለን። አብራችሁን ስለቆያችሁ እናመሰግናለን። አሁን ወደዚህ ወደ ስቱዲዮ ወደ መደበኛ ስቱዲያችን ተመልሰናል። የመድረኩ ዓላማ የተለያዩ ትውልደ ኢትዮጵያ ሀሳቦች በአንድ መድረክ ማብላላትና ስለ ሰላም መንገዶች መነጋገር እንጂ የክስና የምላሽ አውድ አልነበረም። በመሆኑም በዚህ ውይይት ውስጥ ለተነሱ ምላሽና ማብራሪያ የሚፈልጉ ሀሳቦች የሚመለከታቸው አካላት እንዲሰጡ እንጋብዛለን። ለመናገር ፈቃደኛ ከሆኑ ለማንኛውም የዘር ፍጅት ወይም ጄኖሳይድ የሚሉ ቃላት ተደጋግመው ተነስተዋል። ጥቂት ማስታወሻ እናክል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ባካሄዱትና ውጤቱን ባለፈው ዓመት ይፋ ባደረጉት የምርመራ ውጤት በስብዕና ላይ የተፈጸሙና የጦር ወንጀሎች ተብለው ሊፈረጁ የሚችሉ ጥፋቶች በጦርነት ውስጥ በሁሉም ወገኖች መፈጸማቸውን የሚያሳዩ ማስረጃዎችን እንዳላገኙ ጠቁመው የዘር ፍጅት ወይም ጄኖሳይድ መፈጸሙን የሚያሳይ ማስረጃ አላገኘንም ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ባለፈው አመት ያቋቋመው የባለሙያዎች መርማሪ ኮሚሽንም ተመሳሳይ ድምዳሜ የሚያሳይ ሪፖርት ከጥቂት ወራት በፊት አውጥቷል። ጄኖሳይድ ስለመካሄዱ አለመካሄዱ ግን የጠቆመው ነገር የለም። ብዙዎች ግን አሁንም በክሱ ሲከፉ ይስተዋላል። በዚህ ውይይት ዝግጅት ላይ መላ የአፍሪካ ቀንድ አገልግሎት ባልደረቦች እንደ አንድ ሰው ተረባርበው ያሰናዱት ነው። ዝግጅቱ የተሳካ እንዲሆን ለማድረግ የአሜሪካ ድምፅ እንደ ተቋም ከአፍሪካ ዲቪዥን አንስቶ እስከ ፕሮግራሚንግ ዋና ዳይሬክተር እስከ ቪኦኤ ዳይሬክተር ጥረት አድርገዋል። በቅርበትም ደግፈውናል። እንግዲህ አድማጮች በዚህ ሁኔታ የተሰናዳውን ውይይት ከፌስቡካችንና ከ ዌብሳይታችን ታገኙታላችሁ። እንዲሁም ሰኞ ምሽትና ማክሰኞ በድጋሚ ወደ እናንተ እናደርሳለን። አሁን የዝግጅት ሰዓታችን ተጠናቀቀ። ጥቂት ደቂቃዎች ናቸው የሚቀሩት። ሰላም በደና ደሩ። ሳስተናገዳችሁ ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት እንገናኛለን። ሰላም በደና ደሩ።